ታረተን ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 30 2012 ዓ ም ዝግጅታችን ጀመረ። የፌዴሬሽን ምክር ቤት በትግራይ ክልላዊ ምርጫ ላይ የትግራይ ብሔራዊ ክልላዊ መንግስት ምክር ቤት አስፈጻሚ አካላትና ምርጫ ኮሚሽን ምርጫን በሚመለከት የዋጣው ያሳለፋቸው ውሳኔዎች እና የፈጸሟቸው ተግባራት ከህገ መንግስቱ ጋር የሚቃረኑ በመሆናቸው በህገ መንግስት አንቀጽ ዘጠኝ ንዑስ አንቀጽ አንድ መሰረት እንዳልተደረጉ የሚቆጠሩ የማይጸኑ እና ተፈጻሚነት የሌላቸው ናቸው በማለት በኢፌዴሪ ህገ መንግስት አንቀጽ ሰባ ጋራት መሰረት የኢፌዴሪ ፌዴሬሽን ምክር ቤት የመጨረሻ ውሳኔ የሚሰጥበት የውሳኔ ሀሳብ ፕሮግራም የምክር ቤቱ የህገ መንግስት ትርጉምና የማንነት ጉዳዮች ቋሚ ኮሚቴ ጸሐፊ አቶ ወርቁ አዳሙ ናቸው። የትግራይ ክልል የኮሚዩኒኬሽን ኃላፊ ወይዘሮ ሊያ ካሳ ምላሽ ሰጥተዋል። ከመጀመሪያም ጀምሮ ይህንን ምርጫ ስንጀምረውና ሲያልቅን እውቅና መስጠት ካለበት የትግራይ ህዝብ ነው የወሰነው የትግራይ ህዝብ ነው የሚተገብረው የትግራይ መንግስት ነው ስለዚህ በዚህ ደረጃ ምርጫውን አማኒነትና ነጻ፣ ፍትሐዊ፣ ዴሞክራሲያዊ እንዲሁም ሰላማዊ መሆኑና አለመሆኑን። አጠቃላይ ሂደቱን እየተከታተለ ያለ ሂደቱን እየተገበረው ያለ ተቃሚው አካል የትግራይ ህዝብ ስለሆነ በዚህ ደረጃ መታየት ያለበት የማንም ሁንታ መጠየቅ አያስፈልግም። ሙሉ ዘገባውን ከዜና በኋላ ታዳምጡታላችሁ። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ የተከበራችሁ አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የትግራይ ብሔራዊ ክልላዊ መንግስት የሥራ አስፈጻሚ አካላትና የምርጫ ኮሚሽን ምርጫን በሚመለከት ያወጣው የምርጫ አዋጅ ያሳለፏቸው ውሳኔዎችና የፈጸሟቸው ተግባራት ከሕገ መንግስቱ ጋር የሚቃረኑ መሆናቸውን የፌዴሬሽን ምክር ቤት ዛሬ በአካሄደው አስቸኳይ ጉባኤ በየነ በዚህም መሠረት በሕገ መንግስቱ አንቀጽ ዘጠኝ ንዑስ አንቀጽ አንድ መሠረት እንዳልተደረጉ የሚቆጠሩ የማይጸኑና ተፈጻሚነት የሌላቸው ናቸው ሲል በሙሉ ድምፅ መወሰኑ ተገልጿል። በዚሁ በዛሬው የፌዴሬሽኑ ምክር ቤት ውሳኔዎች ላይ የትግራይ ክልላዊ መንግሥት ቃል አቀባይ ወይዘሮ ሌያ ካሳ ለቪኦኤ ማምሻውን በሰጡት ቃል ውሳኔው ምክር ቤቱ በትግራይ ህዝብ ላይ ያለውን የመረረ ጥላቻ ያሳየ ነው ብለዋል። በዛሬው የፌዴሬሽን ምክር ቤት አስቸኳይ ጉባኤ ላይ የተጠናቀሩ ዘገባዎችን በዚህ ምሽት ይዘናል። ከዜናው ክፍለ ጊዜ ቀጥሎ ይቀርባሉ። አንድ የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባልን ጨምሮ በአንድ መዝገብ የተከሰሱ ሀያ አራት ሰዎች በዋስ እንዲለቀቁ የኦሮሚያ ልዩ ዞን ፊንፊኔ ዙሪያ ሱሉልታ ወረዳ ፍርድ ቤት ወስኗል። ፍርድ ቤቱ ትናንት ነሐሴ 292012 ዓ ም ባስቻለው ችሎት እያንዳንዳቸው በሺህ ብር ዋስ እንዲለቀቁ መወሰኑን የተከሳሾቹ ጠበቃ ለአሜሪካ ድምፅ ገልጸዋል። ፀሐይ ዳምጦ ተጨማሪ አላት። የኦሮሚያ ልዩ ዞን ፍንፍኔ ዙሪያ ሱሉልታ ወረዳ ፍርድ ቤት ትናንትና በዋሌው ችሎት በአንድ መዝገብ ላይ 24 ግለሰቦችን በ10 ብር ዋስትና እንድለቀቁ ውሳኔ ሰጥተዋል። የኦሮሞ ነጻነት ግንባር ስራ አስፈጻሚ ማዕከላዊ ኮሚቴ አባልና በየደረጃ ካሉ አመራር መካከል አቶ ክንሳ አያና፣ አቶ ሚካኤል ቦረን፣ ዶክተር ሽጉጥ ገለታ ኮሎኔል ገመቹ አያና፣ አቶ ለሚቤኛ፣ አቶ ዳዊት አብደታና ሌሎች ተከሳሾች በዋስ እንዲፈቱ ተወስኗል ብለዋል ጠበቃቸው አቶ ከድር ብሎ በፍርድ ቤቱ የነበረውን ክርክርም አብራርተዋል። አቃቢ አስራ አምስት ቀን ተጨማሪ ጊዜ ስጠጠን ያ የተሰጠው ጊዜ አልቆ አስራ አራተኛ ቀን ላይ ነው የደረሰን የምል ነው። እዚህ ያለው ምንድነው አንደኛ ፖሊስ አቃቢ አብሮ ነው የሚሰሩት ስለዚህ

እንኳንስ እንግዲህ የሀገሪቷ በተለይ በኦሮሞ ፖለቲካ ውስጥ የኦሮሞ የትግል መሰረቱ ናቸው የሚገመቱትን ህዝቡ ትልቅ ጆሮ ሰጥቶ የሚያዳምጣቸው ችግር ና ተራውኑም ወንጀል ቢከሰት አቃቤ ህግ ሳያውቁ የሚደረግ ነገር የለ። ይህን አላወኩም የምለው አግባብ አይደለም መደረግ አለበት የምለውን ጥያቄ አቀረብን። ፍርድ ቤቱ ይህንን ተመልክተው የስንስራት ህጉን ና ህገ መንግስቱን አንቀጽ ሰባት ና ሰባት በመጥቀስ አቃቤ ህግ የቀረበው ጥያቄ ውድቅ እንዲደረግ ብሎ በአስር ሺህ ብር ዋስ እንዲለቀቁ የሱሉልታ ወረዳ ፍርድ ቤት ከዚህ ቀደም ነሐሴ ሀያ አምስት ሁለት ሺ አስራ ሁለት አመተ ምህረት በዋለው ችሎት ፖሊስ ታሳሪዎቹን ለነሐሴ ሀያ ዘጠኝ ሁለት ሺ አስራ ሁለት አመተ ምህረት ፍርድ ቤት እንዲያቀርብ ለኦሮሚያ ፖሊስ ኮሚሽንና ለቡራዩ ከተማ ማረሚያ ቤት ትዕዛዝ ብሰጥም ትናንትና ግለሰቦቹን አላቀረበም ብለዋል። የህግ ጠበቃቸው ፍርድ ቤቱ የግራ ቀኝ ክርክርን ካዳመጠ በኋላ ለተከሳሾቹ የዋስትና መብት ፈቅዷል ሲሉ ተናግረዋል። አቶ ከድር ብሎም ለአሜሪካ ድምፅ ጸሐይ ዳምጦ ነኝ ከአዲስ አበባ አመሰግናለሁ። ጸሐይ፣ ኢትዮጵያ ውስጥ ባለፉት ሀያ አራት ሰዓታት ውስጥ ብቻ 950 ሰው ለኮሮና ቫይረስ መጋለጡን የጤና ሚኒስቴር ማምሻውን ባወጣው የክትትል ሪፖርት አስታውቋል። ዝርዝሩ እንደሚያሳየው ከፍተኛው ቁጥር የተመዘገበው አዲስ አበባ ውስጥ ሲሆን ሶስት መቶ ሀያ አራት ሰው በኦሮሚያ 249 በትግራይ አንድ መቶ አንድ ሰው ተጋልጧል። ከመቶ ያነሰም ቢሆን ከፍተኛ ቁጥሮች በደቡብ፣ በአማራ፣ በሲዳማ፣ በአፋር፣ በጋምቤላ፣ በሐረሪ፣ በቤኒሻንጉል ጉምዝ፣ በሶማሌ ክልሎችና ድሬዳዋ ውስጥ ተመዝግበዋል። በአሁኑ ጊዜ ኢትዮጵያ ውስጥ በአጠቃላይ ሰላሳ አምስት ሺህ ሰባት መቶ ዘጠና አንድ ሰው የኮቪድ-19 ሕመም ላይ እንደሚገኝና ሀያ አንድ ሺህ አንድ መቶ ሁለት ሰው ከሕመሙ ማገገሙ ተገልጿል። ኢትዮጵያ ውስጥ ባለፉት 24 ሰዓታት ያለፉ 17 ሕይወቶችን ጨምሮ እስካሁን ስምንት መቶ ዘጠና ሰባት ሰው በኮቪድ-19 ምክንያት መሞቱን የጤና ሚኒስቴሩ የዛሬ ሪፖርት አመልክቷል። ይህ በእንዲህ እንዳለ ህንድ ውስጥ ቁጥሩ ወደ ሰማንያ ስድስት ሺህ አምስት መቶ የሚጠጋ ሰው ዛሬ ብቻ ለኮሮና ቫይረስ መጋለጡ ተዘግቧል። በዚህም መሰረት የህንድ የኮቪድ-19 ተጋላጭ ቁጥር ከ4 ሚሊዮን በላይ መሆኑን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አስታውቀዋል። አሁን ባለው ሁኔታ ከህንድ የበለጠ የኮሮና ቫይረስ ተጋላጭ ቁጥር ያላቸው ዩናይትድ ስቴትስ እና ብራዚል ሲሆኑ ዩናይትድ ስቴትስ ውስጥ 6 ሚሊዮን 200 ሺህ፣ ብራዚል ውስጥ 4 ሚሊዮን 92 ሺህ ሰው ኮሮና ቫይረስ ተላልፎበታል። ሜክሲኮ ውስጥ ኮቪድ-19 እያደረሰ ባለው የከፋ ጥፋትና ሞት ምክንያት በአንዳንድ አካባቢዎች ቫይታል ስታቲስቲክስ መዝጋቢ መስሪያ ቤቶች የሞት ማረጋገጫ የምስክር ወረቀት መጨረሳቸው ተነግሯል። በኮቪድ-19 ምክንያት ዩናይትድ ስቴትስ ውስጥ አንድ መቶ ሰማኒያ ሰባት ሺህ ሰባት መቶ ስድሳ ስምንት ሰው ብራዚል ውስጥ አንድ መቶ ሀያ ስምንት ሺህ አምስት መቶ ሁለት ሰው ህንድ ውስጥ 69561 ሰው ይህ ዘገባ እስከተጠናቀረበት ሰዓት መሞቱን ጃንስ ሀፕኪንስ ዩኒቨርሲቲ አስታውቋል። በዚህ ሳምንት መጀመሪያ ላይ ሜክሲኮ ውስጥ አንድ ሺ ሶስት መቶ ሀያ የጤና ባለሙያዎችና ሰራተኞች በኮቪድ-19 መሞታቸውን አምነስቲ ኢንተርናሽናል አመልክቶ ይህ ቁጥር በማንም ሌላ ሀገር ከተመዘገበው በላይ እንደሆነ ገልጿል። በዓለም ዙሪያ እስካሁን በኮቪድ-19 ምክንያት የሞቱ የጤና ባለሙያዎች ቁጥር ቢያንስ ሰባት ሺህ እንደሚሆን አምነስቲ አክሎ አስታውቋል። በአንድ ወቅት የኮሮና ቫይረስን መዛመት ተቆጣጠረች ተብሎ በተነገረባት ደቡብ ኮሪያ እንደገና የማንሰራራት አዝማሚያ እያሳየ ሲሆን ዛሬ በሀገሪቱ ውስጥ ከተመዘገበው 168 አዲስ ተጋላጭ አንድ መቶ አስራ አምስቱ የሚገኙት ዋና ከተማይቱ ሶል ውስጥ እንደሆነ መንግስቱ ገልጿል። በሌላ በኩል ለኮሮና ቫይረስ መከላከያ የሚሆን ደህንነቱ የተረጋገጠና ውጤታማ ክትባት በስፋት ጥቅም ላይ ለመዋል እስከ መጪው የአውሮፓ ዓመት አጋማሽ ላይደርስ እንደሚችል የዓለም የጤና ድርጅት አስታውቋል። ሊሳሽላይን ከጄኔቫ ለቪኦኤ ያጠናቀረችው ዘገባ አለ። ቆንጅታ እየታቀርበዋለች ሰው ክትባቱ ፈጥኖ ሊደርስልን ነው የሚለውን ጉጉትና ተስፋ በልክ እንዲያደርገው የጤና ባለስልጣናት እየመከሩ ናቸው። በጤና ላይ አደጋ የማያስከትልና በደንብ ውጤት የሚያመጣ ክትባት እንደዚህ በይድረስ በይድረስ ተቻክሎ መስራት የሚሆን አይደለም፣ ጊዜ ይጠይቃል እያሉ ነው። የዓለም የጤና ድርጅት ክትባት ፍለጋው በተገቢው መንገድ የማከናወኑ ሂደት በደንብ እየተራመደ እንደሆነ እየገለጸ ነው። ከስድስት እስከ ዘጠኝ የሚደርሱ ክትባቶች በአሁኑ ጊዜ ሶስተኛ ምዕራፍ የሰው ሙከራ ደረጃ ላይ እንዳሉን ያመለከተው በእነዚህ በጥንቃቄ በተዘጋጁ ሙከራዎች በሺዎች የተቆጠሩ ሰዎች እየተሳተፉ መሆናቸውን የዓለም የጤና ድርጅት ቃል አቀባይ ማርግሬት ሀሪስ አመልክተዋል። የኮሮና ቫይረስ ክትባት ጥቅም ላይ እንዲውል ከመፈቀዱ በፊት የጤና ስጋት የማያስከትልና ቢያንስ በሙከራው ከሚሳተፉት 50 ከመቶን ከቫይረሱ መከላከል መቻሉ መረጋገጥ አለበት ሲሉ አሳስበዋል። አያይዘውም በተጨባጭ ያለውን ሁኔታ ካየን ከመጪው የአውሮፓውያን 2021 አጋማሽ በፊት በስፋት ክትባት ለህዝብ መስጠት ይጀምራል ብለን አንጠብቅም ነው ያሉት። በመቀጠልም የዓለም የጤና ድርጅቷ ቃል አቀባይ ለቪኦኤ በሰጡት ቃል መንግስታት ክትባት መቼ በአጣዳፊ ሁኔታ ወይም ለአጠቃላይ ጥቅም እንደሚያውሉ ደብሊዮቹ አይደለም የሚነግራቸው የየራሳቸውን ውሳኔ መውሰድ አለባቸው ብለዋል። ነገር ግን ይህን ወረርሽኝ ድራሹን የሚያጠፋ ክትባት እየደረሰ ነው ብሎ ለሕዝብ ያልሆነ ተስፋ መስጠት እንደማይገባ እናስጠነቅቃለን ብለዋል። ደግመን ደጋግመን እንደምንናገረው ማንም ቢሆን ክትባት ይህን ሁሉ ችግር ይፈታል ወይም የሆነ ተአምረኛ መድኃኒት ይገኛል በሚል ቁጭ ብሎ አንዳች የአስማት መፍትሔ ሊጠብቅ አይገባውም። አሁን ማድረግ የሚገባን የቫይረሱን መዛመት ሊገቱ የሚችሉ ተግባራት ቋሚ ልማድ አድርገን ያለማቋረጥ መፈጸም ነው። እነዚህ እጆችን መታጠብ፣ በአካል አለመቀራረብና የአፍና የአፍንጫ ሸፈኛዎችን ማድረግ ነው። ሀገሮች ሁሉ በክትባት ፍለጋው ስራ ተባብረው መስራት እንዳለባቸውም የዓለሙ የጤና ድርጅት ቃል አቀባይ አሳስበዋል። አመሰግናለሁ። ሊሳንም ቆንጂትንም ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ ነው። በአፍጋኒስታን መንግስትና በአማጺው ታሊባን መካከል ለረጅም ጊዜ ሲጓትት ቆይቷል የተባለውን ድርድር ለመጀመር ያስችላል በተባለ እርምጃ ታሊባን ልዑካኑን ወደ ካታር መላኩን አስታውቀዋል። ዶሃ ላይ ይካሄዳል የተባለው ድርድር መቼ እንደሚጀመር ባይገለጽም የእስረኞች ልውውጥን የሚያካትተው ንግግር በዚህ ሳምንት መልክ ይይዛል ተብሎ ይጠበቃል ተብሏል። ይኸው የታሊባን ቡድን በቅርቡ ወደ ፓኪስታን ተጉዞ በሰላም ጉዳይ ላይ መነጋገሩ ተገልጿል። ዋናው የአፍጋኒስታን የተደራዳሪዎች ቡድን ዛሬም ያለው እዚያው ካቡል ውስጥ ሲሆን፣ አመቻቹው ቡድን ግን ካታር ዋና ከተማ ዶሃ መግባቱ ተዘግቧል። በዩናይትድ ስቴትስ ኦሬገን ግዛት ፖርትላንድ ከተማ አንዳንዴም ሁከት እየቀላቀለ ለመቶ ቀናት በዘለቀው ጸረ ዘረኛነትና የፖሊስ ጭካኔን የሚቃወም ሰልፍ ላይ የተሳተፉ 27 ሰዎችን ፖሊስ ትናንት ሌሊቱን ይዞ አስሯል። ፖሊስ በያዛቸው ሰዎች ላይ በከፈተው ክስ ሰልፈኞቹ ከሰፈሩባቸው አካባቢዎች እንዲነሱ ይሰጣቸው የነበሩ ትእዛዞችን ባለማክበር በመኮንኖች ላይ የተለያዩ ቁሳቁስ በመወርወር የፖሊስን እንቅስቃሴ በመረበሽና ስርዓት በማጣት በሕግ እንደሚጠይቃቸው አስታውቋል። ፕሬዚደንት ዶናልድ ትራምፕ ባለፈው ወር በወሰዱት እርምጃ ፌዴራል ኃይሎችን ወደ ፖርትላንድ ልከው ነበር። ፕሬዚደንቱ ባለፈው ረቡዕ በፈረሙት አንድ ማስታወሻ ፖርትላንድን ጨምሮ ስርዓት ጠፍቶባቸዋል ካሏቸው ከተሞች ላይ የፌዴራል መንግስቱን የገንዘብ ድጎማ እንደሚቆርጡ ዝተዋል። የመጪው ፕሬዚደንታዊ ምርጫ ተፎካካሪያቸው ጆ ባይደን ፕሬዚደንቱ በንግግሮቻቸው ሁከትን ያጭራሉ ወይም ያባብሳሉ ሲሉ ወቅሰዋቸዋል። በሜዲቴራንያን ባህር ግሪክና ቆጵሮስ የይገባኛል ጥያቄ አንስተው በከለሉት አካባቢ ጉዳይ ላይ ወደ ድርድር ካልገቡ የበረቱ መዘዞችን መጋፈጥ ይጠብቃቸዋል ሲሉ የቱርክ ፕሬዚደንት ራሲፕ ታይብ ኤርዶዋን ዝተዋል። ወይ የፖለቲካና የዲፕሎማሲ ቋንቋ ይገባቸዋል አሊያም እጅግ የሚያሳምም ጊዜ ይጠብቃቸዋል ብለዋል። ኤርዶዋን ዛሬ ኢስታንቡል ውስጥ አንድ ሆስፒታልን መርቀው ሲከፍቱ ባደረጉት ንግግር በነዳጅና ጋዝ የከበሩ መሆናቸው የሚነገርላቸውን አካባቢዎች ግሪክና ቆጵሮስ የእኛ ነው ሲሉ በካርታ የከለሉ ሲሆን የግሪክና ቆጵሮስም የቱርክም የባህርና የአየር ኃይሎች በአካባቢው መስፈራቸው ታውቋል። ግሪክም ቱርክም የአውሮፓ ሕብረት አባል ሀገሮች ናቸው። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች ዜናውን ያሰማኋችሁ ሶሎሞን አባተ ነኝ። አብራችሁን ቆዩ። ለቀሪ ዝግጅቶች ወደ ጽዮን ልመልሳችሁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ1240 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 30 2012 ዓ ም ምሽት ፕሮግራም ነው። እኔ መጀመሪያ አንድ ፍጹም የማልስማማበት እና ጆ ባይደን በቅርቡ ነው ከወር በፊት የተናገረው አለ ትራምፕ ዘረኛ ነው የሚለው ፍጹም አልስማማም። በዚህ የማልስማማበት ምክንያት ምንድን ነው? አንድን ሰው ዘረኛ የሚያደርገው በቀጥታ ስራውን ትራምፕ ከተመረጠ ጊዜ ጀምሮ ለጥቁር የሚጠቅሙ ናቸው። የፕሬዚዳንት ዶናልድ ትራምፕ ደጋፊ የሆኑ የኒውዮርክ ከተማ ነዋሪ ትውልደ ኢትዮጵያ አቶ ተድላ አስፋው ናቸው። በሁለተኛው አጋማሽ ሀሳባቸውን ያካፍሉናል አድማጮች። የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታን ጠይቃለን። በፌስቡክ ላይቭ አትዮያም ሀሪክ፣ እንዲሁም ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። አሁን ለዛሬ ወደ ያዝነው የቀደመ ዘገባ እናልፋለን። የፌዴሬሽን ምክር ቤት በአሁኑ ወቅት በትግራይ ብሔራዊ ክልላዊ መንግስት በወጡ ሕጎች መሰረት እየተካሄዱ የሚገኙ የምርጫ ቅስቀሳዎች እንዳልተደረጉ የሚቆጠሩ ናቸው ሲል ዛሬ ውሳኔ ያሳለፈ የምርጫ ኮሚሽን ማቋቋምም የሕገ መንግስቱን ድንጋጌ የሚጥስ ነው አለ። መለስካቸው አመሀ ዘገባ አለው። ውሳኔውን አመሻሹ ላይ በጽሁፍ ያሰራጨው የኢትዮጵያ ፌዴሬሽን ምክር ቤት የትግራይ ብሔራዊ ክልላዊ መንግስት ባወጣው ህግ የምርጫ ኮሚሽን ማቋቋሙ ሕገ መንግሥቱን የሚቃረን መሆኑን አስታውቋል። አክሎም የትግራይ ብሔራዊ ክልላዊ መንግስት ምክር ቤት አስፈጻሚ አካላትና የምርጫ ኮሚሽን ምርጫን በሚመለከት ያወጣው የምርጫ አዋጅ ያሳለፏቸው ውሳኔዎችና የፈጸሟቸው ተግባራት ከህገ መንግሥቱ ጋር የሚቃረኑ በመሆናቸው በሕገ መንግስቱ አንቀጽ ዘጠኝ ቁጥር አንድ መሠረት እንዳልተደረጉ የሚቆጠሩ የማይጸኑና ተፈጻሚነት የሌላቸው ናቸው በማለት የፌዴሬሽን ምክር ቤት በሙሉ ድምፅ የመጨረሻ ውሳኔውን አስተላልፏል ሲል የጽሑፍ መግለጫው አጠቃልሏል። የፌዴሬሽን ምክር ቤት በዝግ ስብሰባ ለመቀመጥ ጋዜጠኞች ሳይወጡ በፊት በምክር ቤቱ የህገ መንግሥት ትርጉምና ማንነት ጉዳዮች ቋሚ ኮሚቴ አማካይነት የቀረበለት የውሳኔ ሐሳብ ዝርዝርም ተመሳሳይ ነበረ። የውሳኔውን ሐሳብ ለቋሚ ኮሚቴው በዝርዝር ያቀረበው የህገ መንግሥት ጉዳዮች አጣሪ ጉባኤ ሲሆን የቋሚ ኮሚቴው ጸሐፊ አቶ ወርቁ አዳሙም በንባብ አቅርበውታል። የትግራይ ብሔራዊ ክልላዊ መንግስት ያወጣው የምርጫ አዋጅ ቁጥር ሶስት አምሳን ከህገ መንግስቱ አንቀጽ አምሳን አስራ አምስት ና አምሳ አምስት ሁለት መጋር ይቃረናል በማለት በኢትዮጵያ ህገ መንግስት አንቀጽ መሰረት ፌዴሬሽን ምክር ቤት የመጨረሻ ውሳኔ የሚሰጥበትን የውሳኔ አሳብ አቅርቧል። ሁለተኛ የትግራይ ብሔራዊ ክልላዊ መንግስት የምርጫ አዋጅ ቁጥር 351 ህዳር 2012 መሰረት አድርጎ የምርጫ ኮሚሽን ባቋቋሙ በህገ መንግስት በአንቀጽ 12 ለብሔራዊ ምርጫ ጎድ የተሰጠውን ስልጣን የጥሳት ማለት በኢፌዴሪ ህገ መንግስት አንቀጽ 84 መሰረት የኢፌዴሪ ፌዴሬሽን ምክር ቤት የመጨረሻ ውሳኔ የሚሰጥበት የውሳኔ ሀሳብ አቅርቧል። ሶስተኛ የትግራይ ብሔራዊ ክልላዊ መንግስት ምክር ቤት አስፈጻሚ አካላት ና የምርጫ ኮሚሽን ምርጫን በሚመለከት የዋጣው የምርጫ አዋጅ ቁጥር 351 ህዳር 2012 ያሳለፏቸው ውሳኔዎች እና የፈጸማቸው ተግባራት ከህገ መንግስቱ ጋር የሚቃረኑ በመሆናቸው በህገ መንግስቱ አንቀጽ ዘጠኝ ንዑስ አንቀጽ አንድ መሠረት እንዳልተደረጉ የሚቆጠሩ የማይጠኑ እና ተፈጻሚነት የሌላቸው ናቸው በማለት በኢፌድሪ ህገ መንግስት አንቀጽ ሰማንያ ሦስት መሰረት የኢፌድሪ ፌዴሬሽን ምክር ቤት የመጨረሻ ውሳኔ የሚሰጥበት የውሳኔ ሀሳብ አስገብቷል። የምክር ቤቱ መግለጫ እንደሚለውም የትግራይ ዲሞክራሲያዊ ፓርቲ የራያ ራዩማ ዴሞክራሲያዊ ፓርቲና የወልቃይት ጠገዴ ማንነት አስመላሽ ኮሚቴ ለምክር ቤቱ ያቀረቧቸውን ቅሬታዎች በመጥቀስ የትግራይ ክልል እያካሄደ ካለው ህገወጥ ምርጫ ጋር ተያይዞ በዜጎች ላይ እያደረሰ ያለው የሰብአዊ መብት ጥሰትና በህገ መንግስቱ የተረጋገጡ መብቶችን አለማክበር ተቀባይነት እንደሌለውም ገልጿል። መለስ ካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የትግራይ ክልል የኮሚኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳ በበኩላቸው የትግራይ ምርጫ እውቅና የሚሰጠው ከህዝቡ እንጂ ከማንም አካል አይደለም በማለት ምላሽ ሰጥተዋል። እንዲሁም የዛሬው የፌዴሬሽን ምክር ቤት ውሳኔ ምክር ቤቱ ለትግራይ ህዝብ ያለውን የመረረ ጥላቻ ያሳየ ነው ብለዋል። ሙልጌታ አነጋግሯቸዋል። ተከታዩን ዘገባ ያስደምጠናል። የፌዴሬሽን ምክር ቤት በዛሬው ዕለት ያካሄደው አስቸኳይ ጉባኤና ያሳለፈው ውሳኔ አስመልክቶ የትግራይ ክልል የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳ ለአሜሪካ ድምፅ በጉዳዩ ላይ የመንግስታቸውን አቋም ምላሽ ሰጥተዋል። የትግራይ ክልል መንግስትና የክልሉ ምክር ቤት አጀንዳው በማይታወቅበት ስብሰባ አንሳተፍም ብሎ መጀመሪያውንም ያልተቀበለው ጉባኤ ነበር ብለዋል። የዛሬው የፌዴሬሽን ምክር ቤት ውሳኔ ምክር ቤቱ ለትግራይ ህዝብ ያለው የመረረ ጥላቻ ያሳየበት ነው በማለት ውይይቱም ከሰዋል። የዛሬው ስብሰባ እንግዲህ ዋናው የውይይቱ ማእከል የነበረው የትግራይ ምርጫን በተመለከተ ምለ ማለት ነው። በዚህ ያስተላለፉት ውሳኔ ምርጫ አጠቃላይ ይህ ህገ መንግስታዊ ነው የሚል ነው ማለት ነው። ይህንን የሚሉበት ሞራል ነስእነሳላቸው ወይ ነው የሚለው እዚህ ጋር መነሳት ያለበት ምክንያቱም በፌዴሬሽን ምክር ቤቱ ህገ መንግስቱን በጠራራ ፀሐይ ቀዶ ጥሎ ነገር ግን ህገ መንግስቱን ይከበርልኝ ህገ መንግስቱን አስከብራለሁ መብትን ይከበርልኝ መብት የተሰጠኝን ተጎናጸፍኩትን መብት ተግባራዊ ያደርጋለሁ ብሎ ለሚታገል ስ ህገ መንግስታዊ ነው የሚልበት በምን ስሌት ነው? በጣም የሚገርም ነው ማለት ነው። ስለዚህ ህገ መንግስታዊ ነው ለማለት ሞራልም ስምና እንደሌላቸው አስረግጠው ማወቅ አለባቸው የሚል እምነት ነው ያለን። ፌዴሬሽን ምክር ቤት የወሰነ ማለት ነው። ይህ ውሳኔ ከምን የመነጨ ነው የሚለውን ነገር ግን ማየት ጠቃሚ ይመስለኛል። እዚህ ፌዴሬሽን ምክር ቤቱ አጠቃላይ በትግራይ ህዝብ ላይ ያለው ትልቅ ብላ የታየበት በትግራይ ምርጫ ከሁለት ነጥብ ሰባት አራት ሚሊዮን በላይ መራጮች የሚሳተፉበትና መንግስታቸው ደግሞ በወሰዱት ካርድ ለመሰየም እየተሳተፉ ላሉ ምክር ቤቱ ጥላቻውን ያሳየበት ነው ብለዋል። ይህ ምርጫ እውቅና የሚሰጠውና ተቀባይነቱ የሚያረጋግጠውም የትግራይ ህዝብ እንጂ ሌላ አካል አይደለም በማለትም ተችተዋል። ምርጫውን በተመለከተ በዋነኝነት የህዝብ ተአማኒነት የሚረጋገጥበት የመጀመሪያውና የመጨረሻውን እውቅና የሚሰጠው የትግራይ ህዝብ ነው። ምክንያቱም ፌደሬሽን ምክር ቤት እኮ ይህ ህገ መንግስታዊ በሆነ መንገድ ምርጫ ያራዝመዋል ይህ ህገ መንግስታዊ በሆነ መንገድ ምርጫ ያራዘመ አካል በትግራይ ክልል ውስጥ እና በትግራይ ህዝብ ውሳኔ በህገ መንግስታዊ መንገድ ምርጫ በመካሄድ ላይ ሊሆን ይሰጣል ማለት ይሄ ሊሆን ስለማይችል ማለት ነው። ስለዚህ ከመጀመሪያም ጀምሮ ይህንን ምርጫ ስንጀምረውና ሲያልቅን እውቅና መስጠት ካለበት የትግራይ ህዝብ ነው። የወሰነው የትግራይ ህዝብ ነው። የተገብረው የትግራይ መንግስት ነው። ስለዚህ በዚህ ደረጃ ምርጫውን تعمل نتنا نتعرف تهوي ديمقراطية عندهم سلاموي مهون إن أنا مهون حتى على هيدوتون يتكاتل على هيدوتون يتجبر على ተጠቃሚ አካል የትግራይ ህዝብ ስለሆነ በዚህ ደረጃ መታየት ያለበት የማንም ሁንታ መጠየቅ አያስፈልግም። በትግራይ ክልል የፖለቲካ ፓርቲዎች እንዳይንቀሳቀሱ እየተደረገ ነው፣ እንዲሁም የሰብአዊ መብት ጥሰት አለ ስለተባለው ለወይዘሮ ሊያ ጠይቀን፣ በክልሉ ሁለት አይነት የፖለቲካ ፓርቲዎች አሉ ብለው። አንዱ የትግራይ ህዝብ የራስን እድል በራስ የመወሰን መብት እንዲከበር የሚታገሉ እንዲሁም ደህንነቱ እንዲረጋገጥ የሚሰሩ አሉ። በሌላ በኩል ደግሞ የትግራይ ህዝብ ጥቅም አሳልፈው የሚሰጡና የህዝቡ ደህንነት አደጋ ላይ መጣል የሚሰሩ አሉ። እነዚህ ናቸው ህዝቡ ስለማይቀበላቸው በሬ ወለደ መረጃ የሚነዙት ብለዋል። የፌዴሬሽን ምክር ቤቱ ግን ለምን አጀንዳ ሆነ ሲል ግን ሁሉም ነገር የትግራይ ህዝብ ለማንበርከትና የትግራይ መንግስት ለማንበርከት በሚደረግ ጥረት ላይ ይጠቅመኛል የሚሉት አካል ሁሉ ስለሚሰበስቡ እነዛም አካላት የነሱ አጫፋሪዎች ሆነው እዛ መምጣታቸው በራሱ በጣም ትልቅ ውርደት ነው። የትግራይ ህዝብ ይወክላሉ ብለው ለመገመትም በጣም አስቸጋሪ ነው። ማለት በዚህ በዚህ ደረጃ ቢረዱት መልካም ነው የሚል ሀሳብ ነው ያለው። ለአሜሪካ ድምፅ ሙልጌታ ጽብሀ መቀለም አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክና በትዊተር አት ቪኦኤ አምሀሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራምና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ተከታዩ ዝግጅት ከህዝባዊ ወያነ ሓርነት ትግራይ ህወሓት የማዕከላዊ ኮሚቴ አባልና ከፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ ጋር የተደረገ አለመጠየቅ ነው። ያነጋገረቻቸው አዳነች ፍስሀዬ ናት። በትግራይ የሚካሄደውን ምርጫ መሰረት በማድረግ በምርጫው የሚሳተፉ አዲስ የፖለቲካ ድርጅቶችን ስናነጋግር ቆይተናል። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ አባልና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋን ማነጋግረን ባለፈው ሰኞ የመጀመሪያውን ክፍል አሰምተናል። አቶ አማኑኤል ህወሓት የ45 ዓመታት ዕድሜ ያለውና ጽኑ መሰረት የጨበጠ ግልጽ የሆኑ ዓላማዎች ያሉት ድርጅት ነው ብለዋል። ህወሓት ሁሌም እንዲሳካ የሚፈልጋቸው ሰላም፣ ዲሞክራሲና ልማት መሆናቸውንም ገልጸዋል። ስለ መልካም አስተዳደር ጉድለት አንስተው ይህን ጉድለት ለማስተካከል ሰፊ ሥራ እየተሰራ መሆኑን አቶ አማኑኤል አሰፋ ጠቁመዋል። የአሲምባ ዲሞክራሲያዊ ፓርቲ ስለ መልካም አስተዳደር ችግር ሲያነሳ ሕዝቡ ራሱ በመረጣቸው ሳይሆን ህውሀት በመደበላቸው ሰዎች ነው የሚመራው፣ ማለቱን መሰረት በማድረግ አቶ አማኑኤል ምላሽ በመስጠት ይጀምራሉ። የመልካም አስተዳደር ችግር አለ እንደሌላው ችግር ማለት ነው። እንደሌላው ችግር አለ ከሌሎች ችግሮችን ባክሊል ይችላል። ያ ህውሀት ሰዎችን ስለመደበ ወይም ስላልመደበ የሚመጣ ችግር አይደለም። የመልካም አስተዳደሩ ችግር ከአቅም ጋር ይያያዛል። ከስራሽ ተሳቢነት ጋር ይያያዛል። ከየዲሞክራሲ ባህል የህብረተሰቡ የዲሞክራሲና የህግ የበላይነትን የማስከበር ባህል እየያዛል ከተለያዩ ችግሮች ጋር እየያዛል ከመሬት አስተዳደር ጋር እያያዛል ሰዋሀት ያንን በስርዓት የፈጠረው የስርዓቱ ውጤት ሳይሆን ስርዓቱ ያንን ችግር ለመፍታት በሚያስችል መልኩ እየቆመ እያለ እያአካባቢ በተለይ በከተሞች አካባቢ የሚፈጠረው ከፍተኛው ያፈዛደር ክስተት ነው። አሁን አሲንኳ ይህንን ችግር ለመፍታት የሚያስችል አንድ መድኃኒት ማቅረብ አይችልም። ቢሰጠውም ድርጅነት ይ ነው። ምክንያቱም ለአስር ለምናምን ወንበር የሚወዳ ፓርቲ ነው፣ መንግስትነትን የማያስብ ችግሮችን ለመፍታት የሚያስብ ፓርቲ እኮ አይደለም። አዎ፣ አቶ አማንኤል አሁን እንግዲህ ችግር አለ ብለዋል። የመልካም አስተዳደር ለማስተካከል እየተሞከረ ቢሆንም ችግሩ አለ ብለዋል። እና አሁን ህወሀት እንደገና ቢመረጥ ይህን ለማስተካከል ምን አላማ አለው ህወሀት? እነዚህ ችግሮችን ከሁለት አመታት በፊት በደንብ አድርጎ ላይ ተዘንግተዋል። በአንደኛ ደረጃ በኢትዮጵያ ደረጃ በትግራይ ደረጃ ውስጥ ያለው ችግር የመጀመሪያው ደረጃ ያለው እኮ የመልካም አስተዳደር ችግር ነው። እነዚህ የመልካም አስተዳደር ችግሮች ደግሞ በመጠጋገን አይፈቱም። ደግሞ ደንድሞ የመስ ያቃጫዎችን አስጠልጧል። ስለዚህ ዲሴንትራላይዜሽን ማለት የታችኛው መዋቅ ነው መሰረት ባደረገ መልኩ ችግሮቻችን ለመፍታት የሚያስችለን ቁመና መስጠር አለብን ብሎ ስራ ጀምረዋል። ለምሳሌ ምናልባት ኢንፎርሜሽን ወጣንዳችሁ በሁለት ሺህ አስራ ሁለት በሁሉም የትግራይ ቀበሌዎች ከስምንት መቶ የገጠርና የከተማ ቀበሌዎች ከስምንት መቶ በላይ ማለት ነው ቀበሌዎች ቋሚ የሆኑ የመንግስት ስራ አስፈጻሚ አካላት በገጠር አካባቢ፣ በከተማ አካባቢ በጊዜያዊ ምሎ ህዝቡ እየመረጠ ተደራቢ ስራ የራሳቸውን ህይወት የሚመሩበት ስራ እየሰሩ የሚያስተዳድሩ የነበሩ ሰዎች አሁን ላለው የኢኮኖሚ የመልካም አስተዳደር ብዙ ችግሮችን ለመንሳት ስለማይችሉ ቋሚ የሆነ የመንግስት አስተዳደር ገደር ስታብሊሽ ማድረግ አለብን ተብሎ በቀበሌ ደረጃ በዲግሪ ደረጃ የተማሩ በየአካባቢው የነበሩ ወጣቶች ተወዳድረው ተፈትነው አልፈው ከዛ ደግሞ በየምክር ቤቱ ይሁንታ እንዲሰጣቸው ተደርጎ የስራ አስፈጻሚ አካል እንዲቋቋም ሆነዋል ማለት ነው። በየአካባቢ ይሄ አንድ ነው። ሁለተኛው በየአካባቢው ያሉ በቀበሌ ደረጃ ያለ የማህበራዊ ፍርድ ቤት አወቃቀር ከአቅማቸው አቅማቸው በላይ የሆነውን የስልጣን አሰጣጥ እንዲስተካከል ተደርጎ የቤተሰብ ሕጉ የብርሃንን ሕጎች በቀበሌ ደረጃ የነበሩት ወደ መደበኛ ፍርድ ቤት እንዲወጣ ተደርጎ እነሱ በአቅማቸው ደረጃ የቀበሌውን የዳኝነት አካል እንዲሆኑ ተደርጎ እንደገና እንደ አዲስ እንዲቋቋሙ ተደርጓል። ይህንን የክልል ምርጫ ካለፈው በኋላ የአካባቢ ምርጫ ተደርጎ ምክር ቤቶች በስነ ስርዓቱ ደግሞ ሪስታብሊሽ ይደረጋሉ ማለት ነው። ስለዚህ ዲሰንተራላይዜሽንን መሰረት ያደረገ የመልካም አስተዳደር ችግሮችን የምንፈታበት አወቃቀር ማጣ በተለይ ደረጃ ተጠጧል እስከዛ ወጣ በሆነ ደረጃ ከዚህ በፊት የነበረንን ይሄ አመራሮችን በተለይ የስራ አስፈጻሚው አካል የማቋቋም ና የ የመምረጥ አካሄድ እስኪ ህብረተሰቡን አሳታፊ በማድረግ ህብረተሰቡ ለውጥ ያነጣሉ ብሎ የሚያስባቸውን ሰዎች አመራሮችን መሰረት ያደረገ የሚሄድበት ሰው ነው በክልል ደረጃ እንደ አዲስ ነው የተደረገው። ባለፈው አምስት ስድስት ወራት ማለት ነው። ባለፈው ሀያ አመታት አካባቢ የነበረውን የወረዳዎች አወቃቀር እንደ አዲስ ሪስትራክቸር ተደርጎ ከሀምሳ ሁለት ወረዳ ወደ ዘጠና ምናምን ወረዳ ነው ያደገው። ምክንያቱም አቅምን መሰረት ያደረገ ሶፊ የሆነ ህዝቡ እያደገ ያለንን የመንግስት አወቃቀሮች አደረጃጀቶች ደግሞ ያንን ለማስተናገድ የማይችልበትን አቅም እየፈጠሩ ስለሆነ ያንን መሰረት አድርገን ስ ወረዳዎችን እናስተካከል ተብሎ ከሳት ወደ ላይ እንዲወጣ ከዛ በኋላ ወደ ክልል ይወጣል። ይህንን አደረጃጀት ማለት ነው። ስለዚህ መሰረታዊ የሆነ የአወቃቀር ስርዓትን በመፍታት ደረጃ ነው የመልካም አስተዳደር ችግሩን የምንፈታው ብለን ከፍተኛ ሆነ ስራ ጀምረናል ማለት ነው። እሺ፣ በከተሞች ደረጃ ያሳጥሩትና፣ በከተሞች ደረጃ ብለዋል፣ ያሳጥሩትና ይቀጥሉ። በከተሞችም የመዘነጋዊ የመሬት አስተዳደር ስርዓቱ ዘመናዊ እንዲሆን የቴክኖሎጂ ስራዎች በከፍተኛ ደረጃ ተጀምረዋል። ምክንያቱ የነበረውን የቆየ ስራ ስርአትን ሲቀየር ከፍተኛውን ስራዎችን ተጀምረዋል። ስለዚህ ህወሀት በትግራይ ደረጃ የሚታየውን የመልካም አስተዳደር ችግሮች መዋቅራዊ በሆነ መልኩ ስርአት መሰረት ባደረገ መልኩ ለመፍታት ተዘጋጅተዋል። በእርግጠኝነትም ይሄ በጣም ትንሽ ችግር ነው። ከህዝባችን ጋር አብረን ተረዳተን ከገባንበት ከዚህ በላይ ችግሮችን ለመፍታት የሚያስችለን ቁመናም የመሰራይትን አለው። ህወሀት ያለፉት ሁለት አመታት በትግራይ ህዝብና በህወሀት በመንግስቱ ላይ የአንጃበውን ችግር እንዴት አድርጎ እየተቋቋመ እንደሆነ እኮ እያየን ነው ያለ ነው ማለት ነው። ስለዚህ በጣም ትኩረት ሰጥቶ መስራት ሲቻል ሊጠበቅብን በእርግጠኝነትም እናደርገዋለን። ህወሀት የትግራይን ህዝብና ፌዴራሊዝም ስርአቱን በሚመለከት የኢትዮጵያ ደረጃ ህብረ ብሔራዊ የሆነ ፌዴራሊዝም ማለትም በእኩልነት ላይ የተመሰረተ ፌዴራሊዝም እንዲኖር ይፈልጋል። አሁን በኢትዮጵያ ደረጃ እያየን ያለነው ስርዓት ሁሉንም ነገር ጠቅሎ ወደ አህዳዊነት ለማስገባት የሚፈልግ የሚረዳው አይል ነው፣ ስልጣን የያዘው እንኳንስ አህዳዊነት ፌዴራሊዝም ራሱ ህብረ ብሔራዊ ስርዓቱን የሚነካው ከሆነ በፍጹም ተቀባይነት የለው። ሁለተኛ በፌዴራሊዝም ስርዓትን ውስጥ ሆነን ማዕከላዊ መንግስቱ የክልሎችን ነጻ ፍቃድ፣ የክልሎችን ስልጣን፣ የክልሎችን ህልውና ፈጽም የሚያደርግ ከሆነ በፍጹም በፍጹም ተቀባይነት የለውም። ስለዚህ በስመ ጠንካራ የማዕከላዊ መንግስት ክልሎች ደካማ የሚሆንበትን ስርዓት ፍጹም አንቀበልም። በአዋራት ደረጃ ሁለተኛ በፌዴራሊዝም ስርዓት ውስጥ ሆነን በኢትዮጵያ ደረጃ ውስጥ ሆነን በስመ የህዝብ ቁጥር ግባት ሁለትና ምናምን ህዝቦች ወይም በክልሎች የኢትዮጵያ ብሔር ብሔረሰቦች ይሁንታ ላይ በድምፅ የሚወስኑበት እንደፈለጉ የሚያደርጉበትን አንቀበልም። ተውሀት አይቀበለው። በእኩልነት ላይ የተመሰረተ ሕብረ ብሔራዊ ስርዓት ነው የሚፈልገው። ክልሎች ደግሞ ያስተገደለ ራስን በራስ የመወሰን እስከ መገንጠል መርትና ራስን በራስ የማስተዳደር መርት ሙሉ ሆኖ እንዲገደል ራስን በራስ ማስተዳደር እስከ መገንጠል ድረስ የሚል በህገ መንግስቱ የሰፈራለና ይህን መሰረት በማድረግ ራስን ማስተዳደር የሚለው ነው። እንግዲህ ህወሓት ነው የሚሉኝ ያሉት። በሌላ በኩል ደግሞ ውድብ ናጽነት ትግራይ እኛ ለነፃነት ነው የምንታገለው። ትግራይ ነፃ ሆና ራሷን የቻለች ሀገር እንድትሆን ነው የምንታገለው ብለዋል። እና በዚህ ላይ ያለት አመለካከት ሁናት እንደዛ ብሎ መታገላቸው መብታቸው ነው፣ ህገ መንግስታዊ መብታቸው ነው። ያንን ለማድረግ ግን ከሁናት በፊት ከሳልሳይ ወያነ በፊት ከዛይቶና በፊት እንደዛ እንዲሆን መስዋዕትነት ከፍሎ ህገ መንግስታዊ ስርዓት እንዲሆን ያደረገው ተውሀት ነው። ከአርባ አምስት ዓመት በፊት ከአርባ አምስት ዓመት በፊት ተውሀት በኢትዮጵያ ደረጃ ህብረ ብሔራዊ የፌዴራሊዝም ስርዓት እንዲተከል ይፈልግ ነበር። ያንን የማይሳካ ከሆነ ኢትዮጵያ ከአስራዘጠኝ ከአስራ ስምንት ሰማኒያ ሁለት እስከ አስራ ዘጠኝ ሰማኒያ ሶስት ዓመተ ምህረት የአንድ መቶ ዓመት እድሜዋ በአሃዳዊ ስርዓት ጨፍላቂ የሆነ አካሄድ ነበር የምትከተለው። ሁለት ዓይነት ጨፍላቂ አስተሳሰቦች ነበሩ፣ ብሔራዊ ጭቆና የፈጠረው ጨፍላቂ አስተዳደርና መደባዊ ጭቆና የፈጠረው ጨፍላቂ አስተዳደር ነበር። እነዚህ ሁለት ጨቅላት አስተሳሰቦች እና አስተዳደሮች ሳይቀበል በኢትዮጵያ ውስጥ ህብረ ብሔራዊ የሆነ ስርዓት በእኩልነት ላይ የተመሰረተ ስርዓት የመደብ ጭቆና፣ የብሔር ጭቆና የሌለባት ሀገር ትፈጠራለች። እንደዛ የማትፈጠር ከሆነ ግን መደባዊ ጭቆና አስቀጥላለሁ የምትል ከሆነ ግን የኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች ወደው የኢትዮጵያ አካል እንደሆኑ ወደው ከኢትዮጵያ የመውጣት መብት አላቸው ብሎ ይታገል ነበር። ሴዳር ነው ኢትዮጵያ ብሔራዊ አገር ሆና የች እኩልነት የምታስተናግድ ሀገር ከነች ኢትዮጵያ እግራችን ናት። ከምስረታዋ ጀምሮ ከፍተኛ መስዋዕትነት የከፈልንባት ሀገር ናት። ስለዚህ ኢትዮጵያ ከፍተኛ የሆነ ሀገር ነው፣ ትልቅ አገር ነው። ከፍተኛ የሆነ የህዝቦች ደህንነትን ይጠብቃል። ትግራይ ተታ ትቀበላለች፣ ለኢኮኖሚ ትሰጣለች፣ ለኢኮኖሚ ትቀበላለች፣ ለደህንነቱ የራሷ የሆነ አስተዋጽኦ ታደርጋለች፣ ደህንነቷም ይጠበቃል። ከሰ መቀበል እንችላለን በኢትዮጵያ ደረጃ የገነባ ነው ሀገር ነው ብለን እናምናለን። ያ ችግር እንከን የሚገጥመው ከሆነ የሚደናቀፍ ከሆነ ልክ አሁን እየተደናቀፈው እንዳለ የሚደናቀፍ ከሆነ ታግመን ታግመን የማይሆን ከሆነ በህገ መንግስቱ እንዳስቀመጥ ነው ውናድ እየታገለበት እንዳለ ይሆናል ማለት ነው። ውሃቱ ይቀበላል ማለት ነው። ያ ጉዳይ ነፃነት ትግራይ እያደረገ ያለው በኢትዮጵያ ተስፋ ቆርጠናል ነው እያ ያለው። እኛ ደግሞ እያለን ያለ ነው አይ በኢትዮጵያ ተስፋ ቆርጥም አልቆረጥም ገና ነን በትግራይ ደረጃ ብቻ ሳይሆን ተፈጠርንበት ያሉት ኦሮሞ ህዝብ መከራውን እያሳዩት ነው እየገደሉት ነው ተፈጠው ቅዳት ያሉት የአማራ ህዝብ መከራውን እያሳዩት ነው። እነዚህ ሰዎች የዲሞክራሲ ባህል የሌላቸው ችግር ፈጣሪዎች እንጂ ኢትዮጵያ ሊወክሉ አይችሉ ገና ነው ብለን እየታገልን ያለ ነው ማለት ነው። አቶ አማኒኤል አሁን ትግራይ ውስጥ ምርጫ በማካሄድ ሂደት ላይ ነው ያለችው እና ህወሓት ትግራይ ውስጥ ከሚካሄደው ምርጫ የሚጠብቀው ነገር ምንድን ነው? አሁን እየተደረገ ያለው ምርጫ በተደጋጋሚ እንደተገለጸው መንግስትነትን ከማቋቋም በላይ ነው በአምስት ዓመት ተጠብቆ መንግስትነትን የማቋቋም ጉዳይ ብቻ አይደለም። ይህን ምርጫ ይህን ምርጫ ህገ መንግስቱን የመጠጠቅ የትግራይ ህዝብ ከፍተኛ የሆነ መስዋዕትነት ከፍሎ አደል የህገ መንግስት ያመጣው ከሌሎች ብሔሮች ብሔረሰቦች ጋር ሆኖ ተማምኖ አደል የህገ መንግስት የተከለው ህገ መንግስቱ ግን ሳንካ ገጥሞታል፣ እንቅፋት ገጥሞታል። ስለዚህ ህገ መንግስቱ ኮሮ ተደርጎ ቢሆን በዚህ ደረጃ ትግራይ ላይ ህልውናውን ሊቀጥል እንደሚችል የምናሳይበት ምርጫ ነው አንድ ሁለተኛ የትግራይን ለአንድ መቶ ዓመታት የነበረውን ብሔራዊና መደባዊ ጭቆና ነው አስቀምጦ የጣለበት መስዋዕትነት የከፈለበት ስርዓት ነው። ያንን ያደረገበት ምክንያት ራሱን በራሱ ለመወሰንና ራሱን ለማስተዳደር ነበረ። ራስን በራስ የማስተዳደር እና ራስን በራስ የመወሰን ጉዳይ ዋነኛው ነገሩ ፖለቲካዊ ስልጣን የህዝብ የማድረግ ጉዳይ ነው። ስለዚህ ያንን ለማግኘት የከፈለውን መስዋዕትነት የከፈለበትን ስርዓት ሪል ማድረግ ነው በማንኛውም ጊዜ እየተነሱ የማያደናቅፉት እንደሆነ ለማረጋገጥ ነው። ሶስተኛ ደረጃ ጥቁልነትና ህገ መንግስታዊ የሆነ መንግስት ለማቋቋም የሚያደርገው ምርጫ ነው። ስለዚህ ህወሓት ምን ይፈልጋል? ከዚህ ምርጫ ምን ይጠብቃል? በጣም ሰላማዊ፣ ፍትሃዊ፣ ዴሞክራሲያዊ ሁሉንም ያካተተ ቢያንስ የትግራይ ህዝብ እና በትግራይ ውስጥ እየተወዳደሩ ያሉ የፖለቲካ ፓርቲዎችን የሚያምኑት የሚቀበሉት ምርጫ ለማድረግ ነው። አሁን እንግዲህ እንደሚታወቀው ማዕከላዊ መንግስት ይህንን የትግራይ ምርጫን እውቅና አልሰጠውም ብለዋል እና በዚህ ላይ ያሉት አመለካከት ምንድን ነው? ከምርጫው በኋላስ ከማዕከላዊ መንግስት የሚኖረው ግንኙነት ምን ይሆናል? ማለት ነው ማዕከላዊ መንግስት የትግራይን ምርጫ በሚመለከት እውቅና የመስጠት ህገ መንግስታዊ ማለት ለው ህገ መንግስቱ በጣም ግልጽ ነው። ህገ መንግስቱ የህዝብ ሉዓላዊነትን በሚመለከት በግብጽ ሲያስቀምጥ ህዝብ የፖለቲካ ስልጣን ባህላዊ ባለቤትነት አለው ነው የሚለው። ስለዚህ ህዝብ ያልመረቀው መንግስት መሆን አይችልም ነው ሚለው። የትግራይ ህዝብ ብቻ እያካሄደ ያለው የማዕከላዊ መንግስት ለማቋቋም አይደለም። ማዕከላዊ መንግስት እንዲመልቅለትም አይደለም። የራሱን መንግስት ነው እያቋቋመ ያለው። ስለዚህ በትግራይ ተመርጦ መንግስት የሚሆነው አካል በመጀመሪያ ደረጃ እውቅና ሊሰጠውና ሊያምንበት የሚገባው የትግራይ ህዝብ ነው። ፌደራል መንግስት እኮ ማለት በግልጽ ለማ- ለማለማዋ የሚመራው ህዝብ የለው ክልሎች ናቸው። የፌዴራል መንግስት አባላት ህገ መንግስቱ ግልጽ ነው። ክልሎች ናቸው የፌዴራል መንግስቱ አባላት የሚባሉ። ስለዚህ በክልል ደረጃ የተቋቋሙ መንግስታትን አላምን አልቀበልም ማለት አይችልም። ከየት ያመጣዋል ስልጣን? ህዝብ መርጦ የሰጠውን ነው የሚያደርገው። የፌዴራል መንግስት ግንኙነትን ያለው በፌዴራል መንግስት እና በክልል መንግስታት ደረጃ ህገ መንግስታዊ የሆነ ግንኙነትን ያለው የመንግስታት ግንኙነትን ያለው ስለዚህ ከፌዴራል መንግስት ጋር ግንኙነት የሚፈጥልልኝ መንግስት አልቋቁም ያለው ካለ የትግራይ ክልል ህዝብ እውቅና ሰጥም የማለት ነው ይ አይኖረውም ማለት ነው። እንደዛ ከሆነ ፍች ይመጣል ማለት ነው ፍች ይመጣል ማለት ነው ሲሉ፣ አሁን እንግዲህ ትግራይ ምርጫ እያካሄደች ነው። ሙሉ በሙሉ ተካሄዶ መንግስት ከተመረጠ ትግራይ ውስጥ ከፌዴራል መንግስት ጋር የሚኖረው ግንኙነት ምን ይሆናል ማለት ነው? በመንግስታት መቀየር የሚቀየር ግንኙነት እኮ የለም። እውቅና አልሰጠውም ስላለ ነው እንግዲህ እውቅና መስጠት በምትሬ ነው እኮ ነው የምልሽ። እሺ እሱን ነግረውኛል። አሁን በምን መልክ ነው ግንኙነቱ የሚሆነው? ምርጫ ካካሄደች በኋላ ትግራይ ግንኙነቱ የሚሆነው በህገ መንግስቱ ደረጃ ያለውን ግንኙነት ማለት ነው። በክልልና በፌዴራል መንግስት ያለውን ግንኙነት በህገ መንግስቱ በአንቀጽ አምሳ አንድ ና አምሳ ሁለት ነው የተመሰረተው ግንኙነት አንቀጽ አምሳ አንድ የህገ መንግስቱ በፌዴራል መንግስት የተሰጡ ስልጣናት አሉ። የፌዴራል መንግስት ሆነው ይበትናሉ። በአንቀጽ ሃምሳ ሁለት ለክልሎች የተሰጡ ስልጣናት አሉ። የክልል መንግስታት ሆኖ ይቀጥላሉ። የፌዴራል መንግስት ለክልሎች የሚያደርገውን ግዴታ አለበት። ለክልል ህዝብና ለክልል መንግስት ያደርጋል። የክልል መንግስታት ለፌዴራል መንግስት ማድረግ ያለባቸውን ግዴታ ውሳሉ። በዛ መሰረት ያደርጋል። እንግዲህ እስካሁን ባለው ጊዜ ያልተነሳ ለመናገር የምፈልገው ነገር አለ የሚሉት ነገር ካለ ውይይታችን ከማብቃታችን በፊት ማለት ብዙ ነገር ስላልኩም ብዙ ነገር ለመጀመር አልፈልግም። አሁንም በዋናው ነገር አሁን እየተካሄደ ያለው ምርጫ ማንም አካል ለመጉዳት ማንም አካል ለመጥቀም አይደለም። አሁን እየተደረገ ያለው ምርጫ ህዝቡ መብቱን ነው ኤክሰርሳይ እያደረገ ያለው በህገ መንግስቱ የተቀመጠለትን መብት ማለት ነው። የፌዴራል መንግስት በየአምስት አመቱ ህገ መንግስታዊ ግዴታውን ለመወጣት የነበረውን ግዴታ ጥሎ በኢትዮጵያ ህዝቦች ላይ በኢትዮጵያ ብሄሮች፣ ብሔረሰቦች፣ ህዝቦች ላይ ጫንቃ ሳይመረጥ መንግስት ለመሆን እየዳዳው ነው። ክልላዊ መንግስታትና የፌዴራል መንግስት ደግሞ አሁን መስከረም ላይ ውናቸውን ያልቃል። ስለዚህ ይሄ ክልል ይሄ ህዝብ እያደረገ ያለው ራሴን ራሴ ለማስተዳደር መስዋዕትነት የከፈልኩበትን ስርዓት በህገ መንግስት ላይ ያቀመጥኩትን ድንጋጌና መርህ እንደገና በአምስት አመት የማድሰው ሉል ኤክሰርሳይዝ አደርጋለሁ ለ እያደረገ ያለው ይሄ ህዝብ። ይህንን በማድረጉ የሌላ ክልል ህዝብ መንግስትም አይጠቀምም ምንም አይሆንም አይጎዳም፣ ይጠቀም እንደሆነ እንጂ አይጎዳም። የፌዴራል መንግስት ምንም አይነት ጉዳት የለውም። እሺ ይህንንሳቸውበትማእሺ እንግዲህ አቶ አማንኤል አሰፋ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። አመሰግናለሁ። አዳነችና እንግዳዋን እናመሰግናለን። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የቅዳሜ ምሽት መሰናዶ ነው። አስተያየት ወይም ጥያቄ ካላችሁ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ላይ ላኩልን። ወደ ተከታዩ ዘገባ እናሻግራችሁ። የዩናይትድ ስቴትስ አጠቃላይ ምርጫ በ60 ቀናት ጊዜ ውስጥ ይካሄዳል። የፊታችን ጥቅምት 24 2013 ዓ.ም የምረጡኝ ዘመቻውም በሁሉም ወገን ተጠናክሯል። እኛም የሁሉንም ወገኖች ድምጾች እያሰማናችሁ እንቆያለን። ለዛሬ የፕሬዝዳንት ዶናልድ ትራምፕ ደጋፊ የሆኑ የኒውዮርክ ነዋሪ ትውልደ ኢትዮጵያ ጋብዘናል። አቶ ተድላ አስፋው ይባላሉ። ትራምፕ በውኑ የሰላም የስራ የስርዓትና የሕግ ፕሬዝዳንት ናቸው ብለው እንደሚያምኑ ነግረውናል። ፕሬዚዳንቱ ዘረኛ ናቸው ከሚሉ ጋርም ጨርሶ አይስማሙም። ሰለሞን አባተ አነጋግሯቸዋል። ወደ አቶ ተድላ እንዝለቅ። እኔ እንግዲህ የዚህ የኒውዮርክ ነዋሪ ነኝ አሁን ወደ ሰላሳ ዓመት በላይ ሆኖኛ ማለት ነው። ብዙ ፕሬዚደንቶችም አይቻለሁኝ። እዚሁ ከተማ ነው። ከዚህ ከተማ ውጭ የትም አልሄድኩም። እዚሁ ነው የኖርኩት። አንዳንድ ሰው እድሜውን በፀሐይ ይቆጥራል፣ አንዳንድ ሰው በጨረቃ ይቆጥራል፣ እርሶ በፕሬዚደንቶች ነው የሚቆጥሩት። ልክ ነው እንግዲህ ከነሱ አይቀር። እስቲ በቀጥታ ወደዚህ ወደሚቀጥለው የፕሬዚደንታዊ ፉክክር ጉዳይ ልውሰዶትና እርሶ ብዙ ጊዜ ሳዩት በጽሁፎቹ በምልልሶቹ የፕሬዚደንት ትራምፕ ደጋፊ ይመስሉኛል። እና እውነት ነው። ይሄ ያው የፕሬዚደንት ትራምፕን መደገፍ የጀመርኩት ከመጀመሪያው ጊዜ ጀምሮ ነው። ገና ከሂለሪ ክሊንተን ጋር መወዳደር ከመጀመሩ ዘመቻ ላይ በነበረበት ጊዜ እኔ የሂለሪ ተቃዋሚ ነበርኩኝ የሂለሪን ተቃዋሚ በመሆኔ ያው የበዛን ጊዜ የፕሬዚደንት ደጋፊ መሆን ግድ ይኖር ነበረ። ስለዚህ ድጋፊው የተጀመረው የኦባማ እና የሂለሪን ቡድን በመቃወም ሆኖ ነው ያን የተጀመረው። አሁን ግን ከስራው በኋላ አራተኛ አመቶ ስራ በኋላ ይሄ ፕሬዚደንት ይቀጥል ይጠቅማል ብዬ በፍጹም አምናለሁ። እንግዲህ በከተማም የአንድ ከተማ ሰው ናችሁ፣ ከሁለቱም ጋር ቢሆን ለነገሩ ከውጭ ጉዳይ ሚኒስትር ሂለሪ ክሊንተንም ሆነ ከፕሬዚደንት ትራምፕ ጋር የኒውዮርክ ሰዎች ናችሁ። ምናልባት በወሬም በውሎም የበለጠ ያውቋቸዋል ሁለቱን። እና ፕሬዚደንት ትራምፕን መጀመሪያ ላይ የደገፉት ፕሬዚደንት ትራምፕን ለመደገፍ የእሳቸውን አስተሳሰብና አመለካከቶች ተከትለው ወይም ተስማምተውባቸው አይደለም ማለት ነው። ሂለሪ ክሊንተንን ለመቃወም ብቻ ሲሉ ነው መደገፍ የጀመሩት። እሳቸው አይደለም እኔ የሂለሪ ተቃውሞ በሰዓቱ በቀጥታ ጦርነት አፍቃሪ ሴት በመሆኗ ነው። በተለይ ሊቢያ ውስጥ ኦባማ በፊት ለፊት በሁለተኛ ደረጃ ድጋፍ በሚል ገብተው የሊቢያን ላይ የፈጸሙት እንትን በጣም ለእኔ ህገወጥ የሆነ ድርጊት ነው። ያ ለራሱ ለእኔ ሂለሪ እንደ ጀግንነት የቆጠረችው ውጊያ እና የመጣው ጥፋት መዘዙ በከፍተኛ ደረጃ እቃወም ነበር። ስለዚህ ትራምፕ ጦርነት በተለይ ገልፍ ኢራቅ ውስጥ ገብቶ የጠፋውን ንብረት የመሳሰለውን ኮምፕሊት የሚቃወም ሰው በመሆኑ በዚህ ፍጹም እስማማ ነበር። ነ ዋነኛ የሂለሪ የውጭ ፖሊሲ ከኦባማ ጋር ሆነው የፈጠሩት የውጭ ፖሊሲ በተለይ እኛን አፍሪካን በሚመለከት ፍጹም በተለይ ሊቢያ ላይ ባደረጉት ከፍተኛ ግፍ፣ ያው የኢራቁንም ጨምረ፣ ይሄ ለእኔ በቂ ነበረ። ሂለሪ ክሊንተን ፕሬዚደንት ብትሆን ያን ጊዜ የኦባማ ሶስተኛው ተረሞም ሶስተኛው ክፍል ማለት ነው። ወዴት እንደምንሄድ አላውቅም ነበረ። እሷ ፕሬዚደንት ሆና ቢሆን በእውነቱ የትራምፕ ፕሬዚደንት መሆን እኛን ከጦርነት አድኖናል ይሄ ምንም ጥያቄ የለውም እስቲ ወደ ፕሬዚደንት ትራምፕ እመጣለሁ የጀመሩትን ሀሳብ አንዴ ላስጨርሶትና የኦባማ አስተዳደር ለአፍሪካ ይሰጥ በነበረው ድጋፍ ምናልባት ከፕሬዚደንት ቡሽ ጎን ከአርባ ሦስተኛው ፕሬዚደንት ማለቴ ነው ጋር ከፍተኛ ነበር ነው ተብሎ የሚሞገሱት በተለያዩ በኢነርጂ በኩል፣ አፍሪካ በምግብ ራሷን እንድትችል በማድረግ በኩል፣ በልማት እርዳታ በኩል እና በመሳሰሉት እና ለአፍሪካ ጠቃሚ አልነበሩም ወይም አፍሪካን ይጎዱ ነበር የሚል ሀሳብ ነው ያለት። አይደለም ኦባማ የዚህ የኢነርጂ ፖሊሲ አፍሪካ በራሷ ምግብ ትችለው ፖሊሲ ደግፍ ነበር። ለአፍሪካ እንደውም ከኦባማ ይልቅ በኤድስ ፕሮግራም ላይ ከፍተኛ ገንዘብ የሰጠው የቡሽ አድሚኒስትሬሽን ነበረ። ለዚህ ነው ፕሬዚደንት ቡሽን የጠቀስኩለት። ፕሬዚደንት አፍሪካውያን እንደ ጀግና ነው የቆጠሯቸው፣ የተቀበሏቸው የፕሬዚደንት ቡሽ ያ የተሰጠው ገንዘብ ወደ ሀምሳ ቢሊዮን ይሆኑ የሚባለው እርግጠ ችግረኛ አይደለው አፍሪካውያንን ህይወት በማዳን በኩል የቡሽ አድሚኒስትሬሽን ትልቅ ውለታ ነው ያሉ። ምንም የሚባል መርሃ ግብር እና የቡሽ አድሚኒስትሬሽን እንደ መሰለኝ ሰብአዊነትን በሚመለከት አፍሪካ ከፍተኛ እርዳታ ነው የቡሽ አድሚኒስትሬሽን ያደረገው። የኦባማ አድሚኒስትሬሽን በበኩሉ ያደረገው ነገር አለ። አፍሪካ ራሳቸውን በምግብ እንዲችሉ በኢነርጂ አሁን የኢነርጂን ነገር ስታነሳብኝ በኦባማ አድሚኒስትሬሽን ጊዜ ነበረ የእኛ የህዳሴ ግድብ የተጀመረው። ያንን በሚመለከት የኦባማ አድሚኒስትሬሽን ድጋፍ አልነበረም። በኢትዮጵያ የሰጠው ድጋፍ የለም ኢነርጂ በሚመለከት እነሱ በሚያምኑበት መንገድ የኤነርጂ ሀይሎቻችን እንድንጠቀም ሞክረዋል። በምግብ ራሳቸውን እንዲችል የመሳሰሉት ነገር ሞክረዋል። ይህንን እያደረገ የኦባማ አድሚኒስትሬሽን ትልቁ ከኢትዮጵያ ሀገር መንግስት ጋር የነበረው ፍቅር በሶማሌ ጦርነት ከአልሻባብ ጋር በመዋጋት በሚለው ላይ ነው ትልቁ እና ለኢትዮጵያ ውዳሴ ያቀርቡ የነበሩ የኦባማ አድሚኒስትሬሽን፣ እንደ ኢትዮጵያ ጦረኛ የለም ሀይለኛ ተዋጊዎች ናችሁ። ኢትዮጵያን በጎበኘበት ጊዜ ኦባማ የነገረንም ትልቁ ነገር ይሄን ነው እና ለራሳቸው ፍላጎት የኢትዮጵያን የጦር ሀይል ተጠቅመውበታል እንግዲህ በዚህ ኢትዮጵያ ምን ያህል ተጠቀምን? ሶማሌ በኩል ሽብርተኞችን ለመዋጋት የጠፋውን የሰው ህይወትም ጉዳቱም መገዙን ስትመዝን ኦባማ አድሚኒስትሬሽን የሚታወቅበት ኢትዮጵያን ይሄንን የሽብርተኛን በመዋጋት ባለው ላይ የተንተራሰ ግንኙነት ነው። ራሳችንን በምግብ የመቻለው የመሳሰለው ነገር በመሰረቱ የሀገራችን የውስጥ ፖሊሲ ነው መሆን ያለበት። በተረፈ እርዳታ ረድተውናል በእውነት ነው። ኢትዮጵያ በምግብ እጥረት በምትቸገርበት ጊዜ ሲጮ፣ መቼም ተራብን በምባልበት ጊዜ ኦባማ አድሚኒስትሬሽን አቅርበዋል። በተረፈ ግን የኢትዮጵያን የመብቶች ጉዳይ ስለ ዲሞክራሲ ኦባማ የሚያወራው እና ኢትዮጵያ ውስጥ ሲደረግ የነበረውን ነገር ስታይ የኦባማ አድሚኒስትሬሽን ለኢትዮጵያ በተለይ ለአፍሪካ ያበረከተው ነገር በምን እናስታውሰዋለን ብለህ ብትነግረኝ እኔ ከካይሮ ጀምሮ በጥሩ ንግግር ነው። ጥሩ ንግግር ካይሮ ዩኒቨርሲቲ ተናገረ በኋላ የመጣውን ህዝባዊ አመፅና የደረገውን ጥፋት ታያለህ። ኢትዮጵያ ውስጥ አንድም ጊዜ ለተደረጉት ህገወጥ ምርጫዎችም ምኖችም የኦባማ አድሚኒስትሬሽን አንድም የለም። እኛም እየሄድን ኦባማ አድሚኒስትሬሽን ላይ ስንሰለፍ እኔ ስምንት አመት ሙሉ ኦባማ አድሚኒስትሬሽን ላይ ሰልፍ ወጣ ነበር። ባካችሁን ሀገራችን ወደ መጥፎ አቅጣጫ እየሄደች ነው። ሊሰሙን ፈቃደኞች አለሉ። እንደውም እዛ ያኔ ዋሽንግተን የረሀቡን በሚመለከትበት ጊዜ በተደረገው ላይ ትልቅ ሰልፍ ዋሽንግተን መኪና መንገድ ሁሉ ዘታ ይጨሆናለ። የኦባማ አድሚኒስትሬሽን ስለ ዲሞክራሲም ሆነ ስለ አፍሪካ አፍሪካን የአሜሪካ የፖለቲካ ለራሷ ውጭ ግንኙነቷን የራሷን ፍላጎት ለማርኪያ መሳሪያ ነው ያደረገው። እስቲ ወደዚህ የሀገር ውስጥ ጉዳይ የትራምፕ አስተዳደር ምን እንዳበረከተ ምን አስተዋጽኦ እንዳለው ወደኋላ ይመለሱልኛል። አሁን ግን ወደ አሁኑ ሁኔታ እንምጣና ሰሞኑን በዲሞክራቲክ ፓርቲው እና በሪፐብሊካን ፓርቲው ጉባኤዎች ተካሂደዋል። ሁለቱም ፓርቲዎች የራሳቸውን እጩዎች ሰይመዋል። የኦባማ ምክትል ፕሬዚደንት የነበሩት ጆ ባይደን ዴሞክራቲክ ፓርቲውን ሊወክሉ ነው። ተቀማጩ ፕሬዚደንት ዶናልድ ትራምፕ በሪፐብሊካን ፓርቲው ስም ሊወዳደሩ ነው። ሁለቱም ሲመለከቷቸው፣ እርሶ ምንድን ነው የትራምፕ ልዩ ሰብዕና፣ ልዩ የአመራር ችሎታ ብለው ያምናሉ? ከአስተሳሰባቸው ጀምሮ ትራምፕ ይሄ የምናውቀው ፖለቲከኛ አይደለም። ፖለቲከኛ ባለመሆኑ የፈለገውን ነው የሚናገረው። በዚህም አንዳንድ ጊዜ ስህተት ይሰራል። ፖለቲከኛ አለመሆኑም የአሜሪካ ሕዝብ የሚያውቀው በዚህ ምክንያት ነው። የተዘጋጀና የተጻፈ ነገር ማንበብ ስለማይስማማው ብዙ ጊዜ፣ አንዳንድ ጊዜ መስመር እየሳተ ይናገራል። እኔ ትራምፕን የሚያየው የሚያምንበትን ነገር ሊያደርግ የሚችል ሰው አድርጌ ነው የሚያደርገው ብዙ ከመናገር ይልቅ ለማድረግ ይችላል። ለማድረግ የሚችለውን ነገር ላለማድረግ ነገ ይሄን ማድረግ ፖለቲከኞች እንዲህ ይሉኛል የሚል ነገር አይደለም። በማድረግ ላይ ያለው ስለዚህ፣ በድፍረት ነው ብዙ ነገር እየሰራ ያለው ሀገር ውስጥ ፖሊሲም ሆነ በደጅ ፖሊሲ። ብዙ ጠላት የሚያፈራው ምክንያት ምንድን ነው? እንደ ሌሎች ፖለቲከኞች ፖለቲከኛ ማድረግ የሚገባውን ነገር አይደለም የሚያደርገው። ይሄ ነው ሰብዓዊነቱ ገለጻ ብትል ትራምፕ ፖለቲከኛ አይደለም ፖለቲከኛ ካሉ ምን ያደርጋል ታዲያ ብለህ ብትጠይቀኝ ይችላል አዎ አዎ ተከታዩ ጥያቄ ነው ፖለቲካ መቼም የሀገር አስተዳደር የህዝብ አመራር ሙያ ነው ብስለትን ይጠይቃል ልምድን ይጠይቃል ፖለቲከኛ አይደለም ትራምፕ የሚሉኝ ከሆነ ምንድን ነው እሳቸውን ለመሪነት አሜሪካን ለምታገር መሪነት ሊያበቃቸው የሚችለው ነገር ሰለሞንን እናመሰግናለን አድማጮች ከአቶ ተድላ አስፋው ጋር የጀመርነው ውይይት በነገው ምሽት ይቀጥላል። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። በዩናይትድ ስቴትስ እንደ ዲሞክራሲ በዓላት ተደርገው የሚታዩት የሁለቱ አውራ ፓርቲዎች የየአራት ዓመት ጉባኤዎች ባለፉት ሁለት ሳምንታት ተካሂደዋል። የፊታችን ጥቅምት 23 2013 ዓ ም ለሚካሄደው አጠቃላይ ምርጫ ፓርቲዎቻቸውን እየወከሉ ዘመቻዎቻቸውን በይፋ እንዲመሩ የዴሞክራቲክ ፓርቲ እጩ የቀድሞ ምክትል ፕሬዚዳንት ጆ ባይደን፣ የሪፐብሊካን ፓርቲው ተፎካካሪ ተቀማጭ ፕሬዚዳንት ዶናልድ ትራምፕ ሊሆኑ በይፋ ተሰይመዋል። የምርጫውን ሂደት አጠቃላይ አያያዝ ና የፓርቲዎቹን ጉባኤዎች በባለሙያ እይታ ማስገምገም ጀምረናል። ባለፈው ሳምንት የጀመርነውን የጉባኤዎቹን ግምገማ በዚህ ምሽት እንቀጥላለን። ሰለሞን አባተ ያነጋገራቸው የሰሜን ካሮላይና ዩኒቨርሲቲ የፖለቲካ ሳይንስ መምህርና የፉል ብራይት ስኮላር ፕሮፌሰር ብሩክ ኃይሉ የሚሰጡትን ትንታኔ ተከታይ ክፍል ቀጥሎ ይቀርባል። እጅግ በጣም ብርቱ የሆነ እና ከባድ የሆነ እርምጃ ነው የወሰደው በቻይና እንቅስቃሴ ላይ ነው ያሉት። ከዚህ በፊትም ሲወዳደሩ ቻይና ገንዘብን የማጭበርበር በርበሪሁን እሳቸው እንደሚሉት ማለት ነው በተሳሳተ ሁኔታ የገንዘቧን አቅም እንዲዋዥቅ በማድረግ የምታደርገውን እንቅስቃሴ ለማስቆም እሰራለሁኝ ሲሉ ነበር። ወይም ደግሞ ፋይናንሻል ማኒፕሌተር እንደሚሏት ማለት ነው እና እነዚህ እነዚህን ነገሮች ሁሉ አድርገዋል። ይህ ፕሬዚደንት ወይ ነው ጥያቄ እሺ። ምን ያህል እውነትነት አለው? ምን ያህል እውነት አደለም ነው? ይህን ስታየው በኢኮኖሚስቶች እና በፖለቲካ ሳይንቲስቶች አይን ሚስተር ትራምፕ የወሰዱት ትሬድ ዎርም ተብሏል። ከቻይና ጋር እሳቸው እንደሚሉ ሳይሆን የአሜሪካንን ኤክስፖርተሮች እና አሜሪካንን ፋርመሮች ጎድቶታል ነው የሚባለው። እንዴት በላይ ያለፈውስና ገበሬዎችን ማለት ነው። አዎ ትክክል። መጀመሪያ ታስታውስ እንደሆነ ሚስተር ትራምፕ ታሪፍ ኢምፖዝ አድርገዋል። ታሪፍን ተግባራዊ አድርገው ነበር የቻይና ፕሮዳክቶች ላይ ቻይና ደግሞ ሪታሊስ ነው ያደረገችው። ይሄ ምላሽ ሰጠን፣ ጸፋ ሰጠን። ምላሹ በጣም አስከፊ ነበር። ለምሳሌ የቻይና ሪታሌ ስታደርግ ከአሜሪካ የምትገታውን በተለይ በሎቄ ኦልሞስት ዜሮ ነው ያወረዱት። ምክንያቱም ሴቨራል ሀንድረድ ቢሊየንስ ዶላርስ ከአሜሪካ ገበሬ፣ ሶያቢን ላይ የተሰማረ ገበሬ በቻይና ግዢ ነው የሚኖረው ማለት ይቻላል። ይሄ ችግር ውስጥ ወድቀው ፕሬዚደንቱ፣ የእርሻ ሚኒስትራቸውም፣ የእርሻ ኮሚቴውም ሴኔትና ሀውስ ኦፍ ሪፕሬዘንታቲቭስ እግዚኦ ብለው ይሄ ነገር መስተካከል አለበት። ይሄ ቲት ፎርታት የእሳቸው ፖለቲካ አካሄድ ታክቲኩ እንክር ያለ ይህን ከናረግ ቴ እናደርጋለሁ እንዲሁም ትራንዛክሽናል ፖለቲክስ ነው የሚባለው በኛ ሳይንስ ማለት ከከኝና ልከክህ ፕላስ ደግሞ ገዥና ሻጭ ይህን ቀርሰጠኝ አልሸጥልህም ፖለቲካ ደግሞ እንደዛ ሄደ። ፖለቲካ የረቀቀ ነገር ነው። ኮንስኮንስ የሚያመጣ ነገር ነው እና የእሱ ውጤት ምን ሆነ? የዚህ አይነት ስትራቴጂ ሳይኖች ብቻ ለየት ያደረጉ ሻው ተጎዱ። የአሜሪካ ገበሬዎች ራሳቸው እንደገና ከኮንግረስ ጋር ተጨቃጭቀው ምን ብለው ሳብሲዲ እንዲሰቀር ተደርጎ ለአሜሪካኖቹ ፋርመር እንዲ አሁ ድጎማ ተደርጎ እንዲሰርቫይቭ እንዲያደርጉ አደረጉ። ነገር ግን ባንክረፕት ሆነው ከጨዋታ ውጭ ሁሉ ይወጡዋሉ ማለት ነው። ስለዚህ ይህ አቺቭመንት ነው ወይ ማለት እንግዲህ። ፖለቲካ የአናና አይተን በአይተን ማለት ይሄ ነው እና የሁለት መቶ ቢሊዮን ዶላር የእርሻ የማኒፋክቸሪንግ የኢነርጂ ፕሮዳክቶችን በተመለከተ እና በዛ መልክ ነው የምናየው። ታክስን ብንወስድ ለምሳሌ ምን አሉ እሳቸው ታክስና ሬጉሌሽን ከት፣ እንዲሁም ሚስተር ትረምፕ ለመመረጥ አንዱ ምክንያት የሆናቸው ታክስ ከት፣ እኔ ስልጣን ላይ ብትመርጡኝ የዛሬ አራት ዓመት እንዳሉት፣ አንተም ዘግበኸዋል ኮንቬንሽኑ ላይ ክሊቭለንድ እንደምታስታውሰው፣ እኔም ምድል አግኝቻት አስተያየት እንድትሰጥ ሞክር ያለሁ ምንድን ያሉት ታክስ ከት በደንብ አደረጋለሁ ያሉት በደንብ ታክስ አድርገዋል። አሁን ግብር ጠኝ ነገር ግን አሁንም ሲያቀርቡት እኔ ያደረኩት ታክስና ሬጉሌሽን ከት ስ ግሬተስ በሚለው እንግዲህ አዘ ነው ወይ ነው ይሄም ሳይሆን ነገር ነው የቀረው። ለምሳሌ ሚስተር ሮናልድ ሬገን በሰማኒያ አንድ ዓመተ ምረት ነው ታክስ በመቀነስ የታወቁት። ሚስተር ትራምፕ ዜሮ ነጥብ ዘጠኝ ፐርሰንት ነው ከጂዲፒው ያደረጉት። ሬገን ግን አንደኛ ተብሎ በአሜሪካ አርባ አራት ፕሬዚደንቶች አሁን አርባ አምስተኛ ሁለት ነጥብ ሰማኒያ ዘጠኝ ፐርሰንት በመቀነስ የታወቁት እሳቸው ናቸው። እና አንድ ሁለተኛ ሚስተር ትራምፕ ታክስ ከት ሲያደርጉ እሳቸው ብቻ አይደሉም። ኦባማም ባለፈው ስምንት አመት፣ አሁን ኦባማ ለማለት ሳይሆን ከእሳቸው በፊት የመጡ ፕሬዝደንት ስሉም እሳቸውን ለማወዳደር ነው። ሬጋን ቀደም ሲል ነው። ኦባማ ራሳቸው ሴቨራል ታይምስ ታክስ ከት አድርገዋል። የኦባማ ታክስ ራሱ የመቀነስ በተመለከተ ሁለት ታክስ ከት ሬጉሌሽን እሳቸው ያደረጉት ከሚስተር ትራምፕ ሻል ያለ ሆኖ ነው የሚታየው ፋክቶቹ የሚያሳዩት ይህ ናቸው ለማለት ነው። ፕሮፌሰር ብሩክ ምናልባት እርስ እንዳሉት እነዚህን ክንዋኔዎቻቸውን ፕሬዚደንቱ መቼም ለመመረጥም የሚያደርጉት ዘመቻ ነው እና ምናልባት እርስ እንደሚሉት አጋናውት ሊሆን ይችላል። ግን ውሸት ነው አገሪቱ ትገኝበታለች ለዚች ሀገር ይህንን ይህንን ይህንን አድርጌ ያለሁ ብለው በአንድ ሰዓት ከአስራ ስምንት ደቂቃ ንግግራቸው ውስጥ የዘረዘሯቸው ክንዋኔዎች ውሸት ናቸው፣ ውሸት ናቸው። ነገር ይታወል ለምሳሌ ስለ ኢኮኖሚ የጠየቀኝ ኢኮኖሚን በተመለከተ ለምሳሌ በዝርዝር ካየኸው ሁለት ሶስት ትሪሊዮን በላይ በእሳቸው አስተዳደር ከመጡ ጀምሮ ጨምሯል። የአሜሪካ አዳ የአገሪቷ ጠቅላላ አዳ። ግን ካምፔን ሲያደርጉ የነበረው ምንድን ነው? የአሜሪካንን እዳ እኔ ስመጣ ቶታሊ አወርደዋለሁ በሚል ነው። ስለዚህ በዛ መልክ ነው ኢቫሉት የሚደረገው ማለት ነው። አካደሚካ ዳኝነቱ ለአድማጭ ዝተዋሉ ማለት ነው። እስቲ የዘር ግንኙነትን ደሞ እናንሳና ፕሬዚደንት ትራምፕ እንደገለጹት የዘር ግንኙነትን ለማሻሻል በጣም ብዙ ጥረቶች እንዳደረጉ ሲናገሩ ቆይተዋል። እንዳሉት የስራ አጥነት መጠኑ ዝቅ እንዲል፣ ከዚህ በፊት በዘጠናዎች ውስጥ ወጥቶ የነበረ የወንጀል ሕግ እንዲቀየር፣ በተለይ ጥቁሮች ላይ ብዙ ጉዳት ሲያደርስ የነበረ በታሪክ የጥቁር የትምህርት ተቋማት የተሻለ የገንዘብ ድጋፍ እንዲያገኙ ከፌዴራሉ መንግስትና ዘላቂ እንዲሆን፣ እንዲህ እንዲህ አይነት ሁኔታዎችን ሲጠቅሱ ነበር ምክሮች ህይወት የተሻለ እንዲሆን ለማድረግ እና በዚህ በኩል ስንዴት ነው እርሶ የሚገመግሙት የትራምፕን አስተዳደር ዘመን? በጣም ጥሩ አሁንም እኔ እንግዲህ ፕሮስ እና ኮንስ አለ። ክሬዲት አሁንም የሚሰጣቸው ይኖራል። በተለይ ይሄ ሂስቶሪካሊ ብላክ ዩኒቨርሲቲዎች የሚባሉ አሉ። ለእነሱ የሚሰጠው እርዳታ ሜንቴንድ እንደሆነ ነው፣ ማለት እንደቀጠለ ነው የማውቀው እዛ አካባቢ ስለምሰራ እና ይሄ ትልቅ በጎ ሁኔታ አለው፣ በበጎነት ይታያል። ነገር ግን ሬስ ሪሌሽን እና እንዴ ልበልህ የሄማይኖሪቲውን የላቲኖውን፣ የጥቁሩን ብሶትና የሚያቀርበውን ጥያቄ የዛሬ አራት ዓመትም ይሄን ይሄን እናደርጋለሁ ያሉትን አድርገዋሉ የሚለውን ነገር እንግዲህ ያው ጥያቄ ምልክት ውስጥ ይገባል ማለት ነው። ለምን አራት ዓመት ኦልሞስት በተግባር ታይተዋል። ያ ተግባራቸው ደግሞ ተመዝኖ ነው በቃል የሚናገሩት ሳይሆን በተግባር ላይ ምን አደረጉ ነው በቃል ላይ ለምሳሌ አሁን ትናንት ትናንት ወደ አሁንም ኮት ነው ማድረገው ምንድነው ያሉት ሀቭ ደን ሞር ፎር አፍሪካን አሜሪካን ኮሚዩኒቲ ዛን ኤኒ ፕሬዚደንት ሲንስ አብርሃም ሊንከን ከአብርሃም ሊንከን ወዲህ ማንም ያላደረገው ና ያደረግኩት ነው ያሉት። ለት እንግዲህ ይህ ወቅ ወቃሽ ልመስል እችላለሁ እንግዲህ ሚችም ስራው ተባይ ነው እና ትንታኔ እርታ መጠየቅ ያለብኝ አይመስለኝም። ፋክቱ ምንድን ነው? እኛ ወይ ናቸው ወይ ነው ጥያቄው። አብርሃም ሊንከንን ያው ስሌቨሪን አቦሊሽመንት ያመጣ ሰው ነው አመሰግና እንዲቆም ያም ጠንቅ ነው። ይሄ ታላቅ ሰፊ ሀገር በስሌቭ ሌበር ላይ የተመሰረተ ኢኮኖሚ የነበረው ስርዓት በወቅቱ በተለይ በግል ያንን ይሄ ነገር እየበተነ ሄደ አሁንም በሚል አብርሃም ሊንከን ሱዶ እርምጃ ነው ስሙም የገነነው እና ብልህና አመራር ሆኖ ኮንስኮንሱን ፌስ አደርጋለሁ የፈለገው ይንጣ። ነገር ግን የሰው ልጅ እንደ ዕቃ ይዘን መኖር አንቀጥልም አይገባም ብሎ እርምጃ ወሰደ። ፕሮሚስ ያደረጉት ነገር ግን ደሊቨር አድርገዋለ ነው ተግባራዊ አድርገዋለ፣ ተግባራዊ አድርገዋለ ሬስ ሪሌሽንስ የዘር ያለው ችግር አሁንም እንዳለ ነው። ሁለት ኬዞች ላይ ለምሳሌ ተንተርሼ ማቅረብ እችላለሁ። ስብሰባው እየተካሄደ ያን ሰሞን እንደምታስታውሰው አቶ ሰለሞን ዊስኮንሰን አንድ የሶስት ልጆች አባት ልጆቹ መኪና ውስጥ ሆኖ ቲሸርቱን ከኋላ ጎትቶ አንቀው ይዘው በሰባት ጥይት ጀርባውን ደብድበው ሲመቱት አገር ሁሉ ሪስን ባይደንም ተቃዋሚዎቹ በሙሉ ወዲያውም ያሉት ከሪፐብሊካን ብዙ አልተናገሩም። ከፕሬዚደንቱ ይጠበቃል። ፕሬዚደንቱ እኮ የሪፐብሊካን ፓርቲ መሪ ብቻ አይደሉም፣ የሀገር አባት ናቸው፣ መሪ ናቸው። ሁሉም ሊቆረቁራቸው ይገባል። ሲመረጡ ደግሞ ዳት ሰከንድ ሁላችንም ነው የሚወክሉት። ይሄ ትልቅ ቅሬታን ፈጥረዋል። እንግዲህ በአንድ በኩል በጥቁርና ነጭና ዘር ያለው ችግር ፈታሉ ላሉ፣ በሌላ በኩል ግን በተግባር ሲሳተፉ ብዙ አናይም ለማለት ነው እና በነገራችን ላይ አራትና አምስት ሰዓት በፊት አዲስ ወሬ ነው። ለመጀመሪያ ጊዜ ፊት ለፊት ሳይሆን አዎ፣ ፊልሙን አይቻለሁ፣ ፊልሙ በጣም የሚያስደነግጥ ነው በሚል መልክ አልፈውታል። ፕሬስ ኮንፈረንስ ቅድም ሰጥተው ነበር። እንደው ለአድማጮቻችን ይህ ምሳይ ያሳይ ነው። ተመስገን ትንሽን ብትሆን ተመስገን ያሰኛል። እንግዲህ ህዝቡ የሚጠብቀው በደንብ በግልጽ የሆነ አቋም መውሰድ እና ፖሊሶች በእንዲህ አይነት መልክ አንድም ዜጋ በጥይት መቀጥቀጥ እንደ የለባቸው ማውገዝ ነበረባቸው። ፖሊስ ስራውን አይስራ ባለት አይደለም። ፖሊስ የተሰጠው ተልኮ አለው። ጸጥታን ለማስከበር መሳሪያ ይዞ ቢዳፈረው መሳሪያ ይዞ የፖሊስን ህይወት እና የሲቪላኖችን ህይወት ቢያስቸግር እርምጃ መወሰድ አለበት። የግልጽ ነው። ይሄ ግን ባዶ እጅን ሆነ ወደ መኪናው ተመልሶ ሄደው ሲል ከኋላው ጎተቷጡት። እንደገና ደግሞ በሚቀጥለው ቀን እዛ ዊስኮንሰን ስቴት ኬኖሻ የምትባል ከተማ ጥቁር ህዝብና ማይኖሪቲስና ላቲኖች የዘር ልጅነት አለና ፖሊስ ስራውን አይሰራምና አሁንም በደላችን በዛ የጥቁር ወጣት ልጅ በተለይ ወንዱ እየተገደለ እየጨረሱን ነው በሚል ተቃውሞ ሰልፍ ወጥተው እንደሚታወቀው አንድ የአስራ ሰባት ዓመት ወጣት ልጅ የሆነ ከቀኝ ሚሊሺያዎች ግንኙነት ያለው ቀኝ አክራሪዎች ማለት ነው። ኤ አር አስራ አምስት ይባላል። ይሄ ደንበኛ ራይፍል ነው። ፉል ያሶማ ከሆነ መሳሪያ ይዞ ከተማው ላይ ተቃዋሚዎቹ መሀል ገብቶ አንዳንድ ነገር አታካራ ተፈጠረ። ነገር ግን ሁለቱን እዛው ገሎ እንደገና ደግሞ ፖሊሶች አራት አምስት መኪና እሱን አይተው ዝም ብለው አልፈውት ሊይዙትም አልተሞከረም። ኤቪደንሱ ቪዲዮ የሚያሳየው ይሄ ነው። እንዲያውም ውሃ ሁሉ ኦፈር አድርገውት። ይሄ ፋክት ነው። አድማጮቹን መከታተል ያስፈልጋል፣ ማረጋገጥ ማለት ነው። ይህ አይነት ሁኔታ ሲፈጠር አንድ ፕሬዚደንት ዝም ብሎ ማለፍ አይችልም። ተከታዩ ክፍል በነገው ምሽት ይቀጥላል። ለዛሬው ፕሮፌሰር ብሩክን አመሰግናለሁ። ሌሎች ባለሙያዎችንም እየጋበዝን በተከታታይ እናቀርብላችኋለን። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተ፣ በአቀናባሪያችን ንጉሱ ታምሬና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።